ፋና የአሜሪካ ድምፅ ራዲዮ ጣቢያ ነው። ሁለት በ25ና በ31 ሜትር ባንድ ባጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። የዕለተ ረቡዕ ታህሳስ 21 2013 ዓ ም ፕሮግራማችንን ከዋሽንግተን ዲሲ ይዘን ቀርበናል። እንደምናመሻችሁ የተከበራችሁ አድማጮቻችን። ግንኙነታችን ከዓለም ዙሪያ በተጠናቀሩ ዜናዎች እንደ ወትሮው ይከፈታል። ዜና በሚከተለው ወቅታዊ ዘገባዎች የሚሰሙበት የመጽሔት ክፍለ ጊዜ ያሉን መሰናዶዎች መካከል ለማስተዋወቅ ጦርነቱ ማግስት ጀምሮ ማንነትን የለየ ትንኮሳና ዘረፋ በሁመራና በሌሎችም ከተሞች እየተፈጸመ ነው ሲሉ አንዳንድ የሁመራ ነዋሪ የትግራይ ተወላጅ ነዋሪዎች ተናገሩ። ምንም የምታዩት ባዶ ነው። አገሩ ተዘርፏል። ወደ ሱዳን መሄድ ሱዳን ሄዷል መኪና ያለው የእግር ወደ ትግራይ ሄዷል እንደዚያ ነው። በቃ አሁን ጸጥታ ነው። እኛ ምን እንፈልግ? ጸጥታ ለመኖር ነው። ጸጥታ ከሌለ ምንም ዋጋ ያለው ሀገር ሰው ከሌለ ሀገር አይሆንም። እሱ የሰፋን ስንስተዳደር ነበር። ባልና ሚስቱ የነበረ ተዳራ ለምን እንኖራለን? ግን አሁን በዚህ በ ወቅት በተፈጠረው ችግር ባለቤቴ ወደ ሱዳን እዳ እኔ ደግሞ መኖሪያ ቤት ቁጭ ያለው ልጆች አንዳንድ ችግሮች ሊኖር ይችላሉ፣ ለእኛ የማይታዩ አጠቃላይ፣ ግን እኛ ሀፍት እንዲዘረፍ ህዝባችንም አይፈቅድም መራሃችንም አይፈቅድም። ፊተኞቹ ሁለቱ ዘጋቢያችን ያነጋገራቸው የሁመራ ነዋሪዎች ናቸው። በኋላ የተሰሙት ደግሞ የሁመራ ጊዜያዊ አስተዳደር የሰላምና ደህንነት ዘርፍ አስተባባሪ ናቸው። ዝርዝሩን በምሽቱ አብይ ርዕስ ይዘናል። ሌሎችም በርከት ያሉ ወቅታዊ ዘገባዎች አሉን። በአጠቃላይ ለማይግራንቶቹ ሞዴል ነበሩ፣ ምሳሌ የሚሆኑ ናቸው እና ዝም ብለን ኢትዮጵያውያንና ቶሌደ ኢትዮጵያኑ ብቻ ብለን ማለት ማቅመም አንችልም የነበራቸው ተሳትፏቸው በዚህ ነገር በጣም ትልቅ ነበር። የሰማችኋቸው በኢጣሊያ ሮም የኢትዮጵያ ኤምባሲ የሕዝብ ግንኙነት ኃላፊው አቶ ደሳለኝ መኮንን ናቸው። ዘገባ ይኖረናል። አብራችሁ እንድታመሹ በአክብሮት እንጋብዛችኋለን። አስተናጋጃችሁ ቆንጂ ይታየ ነኝ። ፕሮግራሙን ንጉሱ ታምሬ ይመራል። አብራችሁን አምሹ። አሁን በቀጥታ ወደ አለም ዜና እናልፋለን። ጤና ይስጥልኝ እንደምናመሻቸው አድማጮች ከሰዓቱ የዓለም ዜና ጋር ጽዮን ግርማ ነኝ በቤኒሻንጉል ጉሙዝ ክልል ያለውን የጸጥታ ችግር በመፍራት የሰብዓዊ ድጋፍ ለማጓጓዝ ለሰጉ የተሽከርካሪ ባለንብረቶች የዜግነት ግዴታቸውን እንዲወጡ ጥሪ ቀረበ በክልሉ አንድ መቶ ሺህ የሚጠጉ ተፈናቃዮች መኖራቸውን የገለጸው የክልሉ መንግስት በአሁኑ ሰዓትም ከመንግስትም ሆነ ከረጂ ድርጅቶች ድጋፍ እየተገኘ ቢሆንም በአካባቢው ባለው የጸጥታ ስጋት ምክንያት ከፌዴራልም ሆነ በክልሉ ውስጥ ወደ ተለያዩ አካባቢዎች እህል ለማድረስ አለመቻሉን የቤንሻንጉል ጉሙዝ ክልል መንግስት ገለጸ። ተፈናቃዮቹ ባሉበት ከተማ የሚገኙ ነዋሪዎች ቤታቸውን ለቀው ከ15 እስከ 20 ድረስ ተፈናቃዮች በቤታቸው እያስተናል እንደተናገዱ መሆኑን በመግለጽም አመስግነዋል። አድማጮች የዚህን ዜና ዝርዝር ከዜናው በኋላ እናስደምጣችኋለን። ተመራጩ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን የኮቪድ-19 ክትባቱን መጠን ማሳደግን ጨምሮ ወረርሽኙን ለመከላከል በተሻለ መንገድ ጠንክረው እንደሚሰሩ ተናግረዋል። ባይደን ይህን ያሉት ፕሬዚዳንት ትራምፕ በዩናይትድ ስቴትስ ወደ 339 ሺህ ሰዎችን ለገደለው ወረርሽኝ የሰጡት ምላሽ ደካማ መሆኑን አስመልክቶ የተሰነዘረባቸውን ትችት እየተቃወሙ ባሉበት ወቅት ነው። የአሜሪካ ድምጽ ዘጋቢዎች ያጠናቀሩ የቀረቡትን ዘገባ ደረጀ ደስታ ያቀርበዋል። በአገሪቱ ባለፉት ሁለት ወራት ውስጥ አሻቅቦ የነበረው የወረርሽኙ ቁጥር መጠነኛ መሻሻል እያሳየ ቢሆንም አሁንም ግን በአማካይ ከ አንድ መቶ ሰማንያ ሺህ በላይ የሆኑ ሰዎች በየቀኑ ለወረርሽኙ ተጋላጭ መሆናቸው ታውቋል። የጤና ባለሙያዎችና ባለስልጣናት በበዓላት የሚደረጉ ጉዞዎችና መሰባሰቦች ወረርሽኙን መጋለጡን ወደነበረበት ከፍተኛ መጠን ሊመልሰው እንደሚችል አስጠንቅቀዋል። ፕሬዝደንትነቱን ሊቀበሉ ከአንድ ወር ያነሰ ጊዜ የቀራቸው ጆ ባይደን ትናንት ማክሰኞ የባለሙያዎችን ገለጻ ካደመጡ በኋላ ባሰሙት ንግግር የትራምፕ አስተዳደር ክትባቱን በሚመለከት እጅግ ወደኋላ ቀርቷል ብለዋል። ባይደን በእሳቸው የፕሬዝደንትነት የመጀመሪያዎቹ የመቶ ቀናት ውስጥ 100 ሚሊየን ክትባቶችን ለመስጠት ማቀዳቸውን አስታውቀዋል። የትራምፕ አስተዳደር የማጠቃለያው ኦፕሬሽን ፕሮጀክት ክትባቱ የሚዘጋጅበትን መንገድ ሂደትና የጊዜ ሰሌዳ በማፋጠን በአውሮፓውያኑ የታህሳስ ወር መጨረሻ 20 ሚሊየን አሜሪካውያን እንደሚከተቡ ተንብየዋል። የአሜሪካ የበሽታዎች ቁጥጥርና መከላከል ማዕከል የተገኘው የቅርብ ጊዜ መረጃ እንደሚያሳየው ወደ 2.1 ሚሊዮን የሚቆጠሩ አሜሪካውያን ባለፈው የመጀመሪያዎቹ ሁለት ክትባቶች ወስደዋል። የዋይት ሀውስ የፕሬስ ጸሐፊ የሆኑት ኬሊ መክናኒ በትናንትና ዕለት በሰጡት መግለጫ ወደ 20 ሚሊየን የሚጠጉ የመጀመሪያዎቹ ክትባቶች ለፈጣንና አስቸኳይ ስርጭት እንዲውሉ በየክፍለ ግዛቶቹና አስተዳደሮች የተላኩና የተመደቡ ሲሆን ይህም ሂደት በተቀላጠፈ መንገድ እየተከናወነ ነው ብለዋል። የፖለቲካ ወገንተኞችና ተቺዎች አሜሪካውያንን ከማስፈራራትና ከባዶ ንግግር ውጪ ምንም የሚያበረክቱት ባይኖርም ፕሬዚደንት ትራምፕ ግን ውጤት እያስመዘገቡ ነው ብለዋል። ጆ ባይደን ክትባቱ እንደተገኘ አገሪቱ ወደ ተለመደው መረጋጋቷ ትቀጥላለች የሚል እምነት የነበራቸው መሆኑን ገልጸው ያ ግን ወዲያውኑ የሚሆን ነገር አለመሆኑን መገንዘባቸውን ተናግረዋል። ባይደን በንግግራቸው የሚቀጥሉት ጥቂት ሳምንታትና ወራት እጅግ ከባድ ይሆናሉ ለአገራችን እጅግ በጣም ከባድ ጊዜ ይሆናል። ምናልባትም እስከ ዛሬዎቹ ሁሉ ከነበሩት የወረርሽኙ ወቅቶች እጅግ የከፉት ሊሆኑ ይችላሉ ብለዋል። የብሔራዊ አለርጂና ተላላፊ በሽታዎች ተቋም ዲሬክተር ዶክተር አንቶኒ ፋውቺም ለሲኤንኤን እንደተናገሩት በዩናይትድ ስቴትስ በየቀኑ በአስር ሺህ የሚቆጠሩ አዳዲስ የኮሮና ቫይረስ ተጋላጮች እየተመዘገቡ ነው። ይህ በሽታ በብዙ መልኮች ከቁጥጥር ውጭ ሆኗል ብለዋል። በሌላም በኩል የኮሎራዶ ግዛት የጤና ባለስልጣናት በእድሜዎቹ በ20 ውስጥ የሚገኝ ወጣት ምንም አይነት የቅርብ ጊዜ የጉዞ ታሪክ ባይኖረውም በእንግሊዝ አገር የተከሰተው የተለየው የኮቪድ-19 ቫይረስ አይነት የተገኘበት መሆኑን ተናግረዋል። ደረጀን እናመሰግናለን። የዩናይትድ ስቴትስ ሕዝብ ተወካዮች መሪ ፕሬዚዳንት ዶናልድ ትራምፕ ድምፅን በድምፅ የመሻር ስልጣናቸውን ተጠቅመው ውድቅ ያደረጉትን የ740 ቢሊዮን ዶላር የመከላከያ በጀት ረቂቅ እንዲሽሩ የምክር ቤት ባል ባልደረቦቻቸውን አሳስበዋል። ሚች ማክኔል ትላንት ማክሰኞ በሰጡት መግለጫ ፕሬዚዳንት ትራምፕ የዚህ አመት የመከላከያ በጀት እኛ ሪፐብሊካኖች የፈለግነውን እያንዳንዱን የበጀት ጥያቄ ሁሉ ያካተተ አይደለም። የዴሞክራቲክ ባልደረቦቻችንም ተመሳሳይ ስሜት እንደሚሰማቸው እርግጠኛ ነኝ ብለዋል። ይህ በየአመቱ ያለ ነገር ነው። ይሁን እንጂ ላለፉት 59 ዓመታት ልዩነቶቻችንን ወደ ጎን በመተው በጋራ መግባባት አመታዊ የመከላከያ በጀታችንን ስናጸድቅ ኖረናል ብለዋል። በዚህ ወር መጀመሪያ ሴኔቱ 84 ለ13 በሆነ ድምፅ የመከላከያውን በጀት ያጸደቀ በመሆኑ ይህ ድምፅን በድምፅ ለመሻር ከሚያስፈልገው ሁለት ሶስተኛውን እጅ በላይ ነው። በጀቱ ፕሬዚዳንት ትራምፕ በድምፅ ስራቸው ውድቅ ካደረጉት በኋላ የህዝብ ተወካዮች ምክር ቤት ባለፈው ሰኞ እጅግ ከፍተኛ በሆነ ድምፅ የፕሬዝዳንቱን ተቃውሞ ሽሮታል። ማች ማክኔልም በዛሬው ዕለት በምክር ቤቱ አቅርበው ድምፅ ያሰጡበታል ተብሎ ቢጠበቅም ግራ ዘመም ዴሞክራቶች በተቃውሟቸው ያግዱታል ተብሎ ተዘግቷል። ምክር ቤቱ የፕሬዝዳንቱን ድምፅን በድምፅ የመሻር ውሳኔ መልሶ በመጣል ድምፅ የሚሰጥ ከሆነ በፕሬዝዳንት ትራምፕ ዘመን የመጀመሪያው እርምጃ ተደርጎ ይወሰዳል። አድማጮች የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ነው። አስትራዚንካ እና ኦክስፎርድ ዩኒቨርሲቲ በጋራ በመተባበር የሰሩትን የኮቪድ-19 ክትባት ጥቅም ላይ እንዲውል ብሪታንያ ፈቃዷን ሰጥታለች። ተመራማሪዎቹ ክትባቱ በመላው ዓለም ኮሮና ቫይረስን ሊዋጋ የሚችል ጨዋታ ቀያሪ ይሆናል ብለው እምነታቸውን ጥለውበታል። የመድኃኒት ደረጃ አጣሪዎች ክትባቱ ኮቪድ-19ን በመዋጋት በኩል እስካሁን ሰባ በመቶ ኃይል እንዳለው አሳይቷል ብለዋል። ኮሮና ቫይረስ ወደ አንድ ነጥብ 1.8 ሚሊዮን የሚጠጉ ሰዎችን ህይወት በመላው ዓለም በቀጠፈበት በዚህ ወቅት የተገኘው ይህ ክትባት ለ2020 የአውሮፓውያን ዓመት ማጠቃለያ መልካም ዜና ነው ተብሏል። በየመን አደን አውሮፕላን ማረፊያ ውስጥ በደረሰ ጥቃት ቢያንስ አምስት ሰዎች መገደላቸውንና ከደርዘን በላይ የሚቆጠሩ ሰዎች ጉዳት እንደደረሰባቸው የደህንነት ምንጮች ለሮይተርስ ተናገሩ። አደጋው የደረሰው አዲስ የተቋቋመውን የየመን መንግሥት የካቢኔ አባላት ከሳውዲ አረቢያ የጫነው አውሮፕላን የመን ሲያርፍ መሆኑ ታውቋል። ልክ አውሮፕላኑ አየር ማረፊያ ውስጥ ሲያርፍ ከፍተኛ የፍንዳታና የተኩስ ድምጽ መሰማቱን በአካባቢው የነበሩ የአይንማኞች ማኞች ተናግረዋል። የየመን ጠቅላይ ሚኒስትር ሚን አብዱል ማሊክና በሳውዲ አረቢያ የየመን አምባሳደር ሞሐመድ ሰኢድ አልጃርባንን ጨምሮ አዲሶቹ የካቢኔ አባላት በአውሮፕላን ውስጥ የነበሩ ቢሆንም ምንም ጉዳት ሳይደርስባቸው ወደ ፕሬዚዳንቱ ቤተ መንግስት እንዲዛወሩ መደረጉን የሳውዲ ጋዜጦች ዘግበዋል። ጠቅላይ ሚኒስትሩም ሁላችንም የካቢኔ አባላት በአደን በደና ሁኔታ ላይ እንገኛለን ሲሉ በትዊተር ገጻቸው ላይ ከጥቃቱ መትረፋቸውን አረጋግጠዋል። አያይዘውም ባደን አየር መንገድ ላይ በአሸባሪዎች የተሰነዘረው ጥቃት በየመንና ሕዝቦቿ ላይ የተሰነዘረ ነው ብለዋል። እስካሁን ሰባት ሰዎችን የገደለውና ሀያ ሰዎች ላይ ከፍተኛ አደጋ ካደረሰው ጠንካራው የማዕከላዊ ክሮኤሺያ ርዕደ መሬት የተረፉ ወይም የተጎዱ ሰዎች እንዳሉ ለማጣራት የነብስ አድን ሰራተኞች ሌሊቱን ፍለጋ ጀምረዋል። የሟቾቹ ቁጥር ሊጨምር እንደሚችል የአገሪቱ ጠቅላይ ሚኒስትር አንድሬ ፕላንኮቪች ትላንት ማክሰኞ ምሽት ተናግረዋል። ፔትሪንጃን የተባለችውን ከተማ ክፉኛ የመታት ርዕደ መሬት በሬክተር ስኬል 6.4 የተመዘገበ ሲሆን ይህ አደጋ ከመድረሱ አንድ ቀን አስቀድሞ 5.2 ሬክተር ስኬል የተመዘገበ ርዕደ መሬት በተመሳሳይ አካባቢው ላይ አደጋ ደርሷል። በአካባቢው የሚኖሩ ብዙ ሰዎች ቀድሞውኑ የተጎዱትን ሕንፃዎች መልሶ የጎዳው ርዕደ መሬት ተመልሶ አደጋ እንዳያደርስባቸው በመፍራት ትላንት ማክሰኞ ሌሊቱን ከቤታቸው ሲሆናቸው ውጭ ነው ያሳለፉት። ርዕደ መሬቱ ከተማይቱ ላይ ጉዳት ካደረሰ በኋላ ከሚኒስትሮችና የመንግስት ባለስልጣናት ጋር አካባቢውን የጎበኙ ጠቅላይ ሚኒስትሩ ትልቁ የማዕከላዊ ፔትሪጃን ውስጥ የሚገኙ አብዛኞቹ ህንፃዎች ምንም ሊጠቅሙ በማይችሉበት ሁኔታ በመጎዳታቸው አካባቢው በቀይ ዞን ውስጥ ገብቷል ብለዋል። የ25 ሺህ ሰዎች መኖሪያ እንደሆነች በሚነገረው ፔትሪንጃ ከተማ በደረሰው በዚህ አደጋ የ12 ዓመት ልጅን ጨምሮ ሰባት ሰዎች ህይወታቸው አልፏል። አድማጮች፣ ዜናዋ አበቃ። ከቀሪ የረቡ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። ዜናዎቹን አደመጥን። ጽዮንን እናመሰግናለን። የምትከታተሉት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የረቡዕ ታህሳስ 21 ምሽት ፕሮግራማችንን ነው። ወቅታዊ የሀገር ውስጥና ዓለም አቀፍ ዜናዎችን የሚተነትኑ ዘገባዎች የሚቀርቡበት የመጽሔት ክፍለ ጊዜ ላይ ደርሰናል። ከዘጋቢዎቻችን የደረሱን በርከት ያሉ ዘገባዎች ናቸው ያሉን ሁለተኛው አጋማሽ ከሚቀርቡ ቅንብሮች አንዱን እናስተዋውቅና ወደ መጽሔት ክፍለ ጊዜ እንሻገራለን። እውነትም ሆኖ ያ መረጃ ግጭትን የሚያስፋፋ ከሆነ አገር ላይ አደጋ የሚጥል ከሆነ በህዝቦች መካከል መተማመንን የሚሸረሽር ከሆነ የምንዘግብበት መንገድ ችግሮችን እና ግጭቶችን ሊፈታ በሚችል መልኩ አቅጣጫ ሊጠቁም በሚችል መልኩ መሆን መቻል አለበት። በአሁኑ ወቅት ከኢትዮጵያ የሚወጡ ዘገባዎች ጉዳዮችን የሚያራግቡና ስሜታዊነት የሚታይባቸው ናቸው የሚሉት ዩናይትድ ስቴትስ በሚሲሲፒ ዩኒቨርሲቲ የጋዜጠኝነት መምህሩ ዶክተር ዘነበ በየነን ድምፅ ነው። በአጭሩ የሰማ ነው። በሁለተኛው አጋማሽ ይቀርባሉ። አሁን በቀጥታ ወደ መጽሔት ክፍለ ጊዜ እንሻገራለን። በቅድሚያ የምሽቱ አብይ ርዕስ ከጦርነቱ ማግስት ጀምሮ ማንነትን የለየ ትንኮሳና የንብረት ዘረፋ በሁመራ ከተማና ጦርነቱ በነበረባቸው ከተሞች እየተፈጸመ ነው ሲሉ አንዳንድ የከተማይቱ ነዋሪ የሆኑ የትግራይ ብሔር ተወላጆች ለአሜሪካ ድምፅ ተናገሩ። አብዛኞቹ ወንዶችና ወጣቶች የሆኑ የትግራይ ብሔር አባላት ከተማዋን ለቀው ወደ ሱዳን መሰደዳቸውንና ወደ ማዕከላዊ ትግራይ መሄዳቸውን ገልጸው ከጦርነቱ መልስ ለቤተሰባዊና ለማህበራዊ ቀውስ እንዲሁም ለረሃብ እንደተጋለጡ ገልጸዋል። በህወሀት ሲፈጸሙ የነበሩ ስህተቶች አሁንም እየተደገሙ ናቸው ሲሉ ሪፖርተራችን ያነጋግራቸው የዳንሻ ከተማ ነዋሪዎች ስሞታ አሰምተዋል። የሁመራ ከተማ ጊዜያዊ አስተዳደር የሰላምና ደህንነት ዘርፍ አስተባባሪ መከላከያ ሰራዊቱና የአማራ ልዩ ኃይል ከተማዋን ከተቆጣጠሩ በኋላ የዘረፋ ወንጀል መቆሙን ገልጸው መንግስት የዜጎችን ደህንነት ለመጠበቅ እየሰራ እንደሆነ አመልክተዋል። ሰሞኑን ምዕራብ ትግራይ የነበረው ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ይዟል። ሁመራ በምዕራብ በኩል በመከላከያ ሰራዊትና በትግራይ ክልል ልዩ ኃይል መካከል ጦርነት አሊያም ሕግ ማስከበር የተባለው ዘመቻ ከተካሄደባቸው ከተማዎች ውስጥ አንዷ ስትሆን የመከላከያ ሰራዊቱ ከዳንሻ ቀጥሎ የተቆጣጠራት ሁለተኛዋ ከተማ ነች። ሁመራ በኢትዮጵያ በሱዳንና በኤርትራ ወሰኖች ላይ የምትገኝ ሞቅ ያለች የጠረፍ ከተማ ስትሆን ነዋሪዎቿ እንደሚናገሩት የከተማይቱ ሰላም በአንጻራዊነት የተመለሰ ይሁን እንጂ ከጦርነቱ በኋላ ድምቀቷ ደብዝዟል የኢህአዴግ የመንግስት ስልጣን እስከተቆጣጠረበት 1983 ዓ ም ድረስ በጎንደር ክፍለ ሀገር ስር እንደነበር የሚታወቀው ሁመራና አካባቢው ወደ ትግራይ የተካለሉት ኢህአዴግ ስልጣኑን ከያዘ በኋላ ነበር በመሆኑም አካባቢው ላለፉት 27 ዓመታት የአማራ የማነት ጥያቄ ስነሳባቸው ከቆዩባቸው መካከል አንዱ ነው። አሁን ህወሓት በወታደራዊ ዘመቻ መሸነፉን ፌዴራሉ መንግስት መግለጹን ተከትሎ የኡመራ ከተማ ነዋሪ በሆኑ በትግራይ ተወላጆች ላይ ትንኮሳዎችና ዘርፊያዎች እንደሚካሄዱ የሚገልጹ አሉ። እንዲህ አይነት ችግር አጋጥሞኛል ከሚሉ መካከል አቶ አስመላሽ ገብረ ኪዳን አንዱ ናቸው። ምንም የምታዩት ወደ ነው፣ ሀገሩ ተዘርፏል። ወደ ሱዳን ሄድ፣ ሱዳን ሄደዋል። መኪና ያለው የእግር ወደ ትግራይ ሄደዋል። እንደዚያ ነው። በቃ አሁን ጸጥታ ነው እኛ የምንፈልግ ጸጥታ ጸጥታ ለመኖር ነው ጸጥታ ከሌለ ምንም ዋጋ አለው ሀገር ሰው ከሌለ ሀገር አይሆንም ብዙ ሰው ነው የተሰደደው ለምንድን ነው የተሰደዱት ፈርቶ ከጦርነት ፈርቶ ሄደዋል እርሶ እዚህ ከተማ ነው ያሉት ኡመራ ግን ሌሎች ተሰደዋል እርሶ እዚህ ያሉ ሌሎች ለምንድን ነው የተሰደዱት እኛ ሁለ ጊዜ ወጥተን ነበር ከበረሃ ለምንድን ሰዎቹ ተሰደዱት ፈርቶ ለምንድን ነው የሚፈሩት ጦርነት ይፈራሉ እንዴት ከጦርነት የማይፈራ ስለ ቤተሰቦት ውስጥ ይንገሩኝ ምን ያህል አመት እዚህ ኖሩ እንዴት ነው ኑሮዎት? ምንድን ነው ስራዎት የነበረው? እኔ አምሳ ዓመት ተቀምጫለሁ ከዚህ፣ በእርሻ ነው የምኖር። በሰባይ አንድ ከኔ ጋር አለ፣ ሁለቱ ሱዳን ይሄዱ፣ ሱዳን አለሉ ተሰደው። አንዱ ፊት ብሎ የሄደ ነው፣ አንዱ ልጁ አሁን የሄደ ነው። እንደኛ የብሔር ልዩነትም ሊኖር ይችላል። በአጭር ጊዜ ውስጥ እንዲሆን የሚፈልጉትንም ነገር ነግረውናል። ሰላም ነው የምፈልግ፣ ህዝብ የምፈልገው ሰላም ነው። መንግስት ይለዋወጣል የነበረ ነው፣ አይኖርም። የሁለት ልጆች እናት መሆናቸውን የሚናገሩት ከአማራ ብሔር መወለዳቸውን ባለቤታቸው ደግሞ የትግራይ ተወላጅ መሆናቸውን የሚናገሩት ወይዘሮ ፋንታ ታምራት ከተማይቱ ውስጥ ባለው ስጋት ምክንያት ባለቤታቸውን ጨምሮ የተሰደዱ ሰዎች አለመመለሳቸውን ተናግረዋል። የሰፋን ስንስተዳደር ነበር፣ ባልና ሚስት ወይም በትዳር አለም እንኖራለን። ግናም በዚህ በወቅቱ በተፈጠረው ችግር ባለቤቴ ወደ ሱዳን፣ እኔ ደግሞ መኖሪያ ቤት ቁጭ ያለው ልጆች ባለቤት ሱዳን ነው የሄደው። አዎ ያው ክራቻ ስላለ። ለምንድን ነው ያፈሩ የወቅት ያለው ነው። አሁን እንዴት ነው? ከዛ ጊዜ ወዲህ ከተማው እንዴት ነው? አሁንማ ከተማው ሰላም ነው፣ ያለ አንድ አንድ ዝርፊያ ስላለ፣ ግን በዝርፊያው ስጋት ምክንያት ህብረቶ ሰው አልተመለሰም። እንደገና ደግሞ ያው ህጉ አልተረጋጋም በማለት ማህበረሰቡ ወደ ሱዳንና ወደ ማህል ትግራ ስለሄደስ አልተመለሰም። ዝርፊያዎች ይካሄዳሉ ይካሄዳል፣ እየተዘረፈ ነው በዚህ ምክንያት ያው ማንኛውም ብሔር ብሔረሰብ ሲኖር ነበር። ከሌ ከሌ ሳይሆን ግማሽ ወደ ሱዳን ግረ ግማሽ ወደ መሀል ሀገር ገ በዛ ምክንያት ከተማ በኩጋል ሰው የለውም። እኔን ከጎንደር ባሌን ከአድዋ እህሉ አገናኝቶን ልጅ ብናፈራም ዛሬ እኔን ብቻን በጎጆችን ስር እሱም በባዕድ አገር በድንኳን ትላይተን እንድንኖር ተገደናል ብሏል። አብረን እየኖርን ነው። ሀያ አመት ባልና ሚስት ነን። አብረን ነው የምንኖረው። ስንት ልጆች አሏቸው? ሁለት እንዴት አብሮ መቀጠል ይቻላል? ካሁን በኋላ ስለ ሶስት ያጫሁትን ምንድን ነው መደረግ ያለው? እኛ በኑሯችን በትዳራችን እኮ ችግር የለብንም። የባለ ጉዳዮች ችግር እንጂ እኛ በኑሯችን ላይ ማህበረሰቡ በመኖር አብሮ የተፈጠረ ችግር የለም። ማህበረሰብ ምን ችግር አለበት? የመንግስትና ያለመግባባት ካለሆነ ካልሆነ፣ ማህበረሰብ እኮ ከቤቱ ባልናምሽ ተፋቶ ተጧልቶ ተጋሎ አይደለም። የተለያዩ የመንግስት ያለመረጋጋት ካልሆነ ማህበረሰብ አሁንም እኮ አለ። አሁንም አለ በየቤት እኮ ሚስቱ የሄደች ባሏ የተቀመጠ፣ ባልየው ሄደ ሚስቱ የተቀመጠች፣ ማህበረሰብ እኮ አለ። ሁመራ ውስጥ አሁንም አለ እስካሁን ማለት ነው። ጦርነቱ እንዳበቃ ማንነትን መሰረት ያደረገ እና በትግራይ ተወላጆች ላይ የአነጣጠረ ቲንኮሳ የተፈጸመ እንደሆነ የተናገሩ ነዋሪዎች፣ የተቆለፉ ቤቶች የማን እንደሆነ የተጣራ ንብረት እየተዘረፈ መሆኑን የሚናገሩ አሉ። ልጃቸው ከተማውን ለቆ ወደ ሱዳን መሰደርን ገልጸው ከጦርነቱ መልስ ለቤተሰባው እና ማህበራዊ ቀውስ እንዲሁም ለረሃብ የተጋለጡ መሆናቸውን ወይዘሮ አሰፋሽ መኮንን የሚባሉ የሆመራ ነዋሪ ተናግሯል። በቃ በበረከት የሚባለው እርሻ ነበራቸው። ሰፊ አምሳ ሄክታር ነው የሚባለው። ትልቁ ከተማ ጥሩ ነው። ሁለት ቀን ሁለት ቀን ረጋ። አሁን ገበያው ምኑ፣ ምኑ እንቅስቃሴው፣ ቤቱ እንደተዘጋ ነው። በላይ እንደተዘጋ ነው። ሰው የለም፣ ሰው የለም። ልጆች አሉት እርሶ አንድ ነው። ወደ ሱዳን ግባ አንድ ብቻ ነው

ስለዚህ ረሃብ ሊኖር ይችላል። በጣም በጣም በጣም በጣም በቃ ስንት አመት ቪኦኤ በጉዳዩ ላይ የአማራና የትግራይን ብሔሮች ተወላጆች ከጎንደር ከተማ ባወያየበት ወቅት የኤርትራውያን ሀብትና እቁብ ለ20 ዓመታት አቆይቶ ከመለሰው የአማራ ልጆች የማይጠበቅ ተግባር ነው ያሉ ሲሆን ጥቃቶችና ወንጀሎች የተፈጸሙ መሆናቸውን ያረጋገጡ የትግራይ ብሔር ተወላጆች አድራጎቱ የሁለቱንም ሕዝብ አብሮነት የሚጎዳ መሆኑን አሳስበው መንግስት፣ በአስቸኳይ እንዲያስቆም ጠይቀዋል። የውይይቱ ተሳታፊ ከነበሩት ውስጥ ክሮስ ኪዳኔና አቶ አዳኔ አደምሰገድ እንዲህ ብለዋል። በእንዲህ አይነት የጦርነት ሁኔታዎች እንደዚህ ዝርፊያዎች ይጠበቃሉ። በተለይ ደግሞ በማይካድር ላይ የተፈጸመው እንትን አሁን ባለው መረጃ ወደ ከስድስት መቶ በላይ ሰው ነው ታርዶ ተገድሎ ተረሽኖ ነው የተገኘ በርካታ የጅምላ መቃብር የተገኘበት ሁኔታ ነው ያለ ሁመራ አካባቢ። ይህን ሁኔታ ያየ ማንኛውም ኃይል ስሜታዊ ሊሆን ይችላል። ይሄ ግን ወቅታዊ ነው። ስለዚህ እሱን መቆጣጠር ይቻላል የሚል እንትን ያለ እና የትም አማራ ትግሬ ተብሎ ላይሆን ይችላል። እኔ አሁን መረጃዎች አሉኝ አማራ የሆኑ እዛ ሁመራ የሚኖሩ ቤት ሁሉ ተዘርፏል። የከተማው ሰው እኮ ለቆ ወጥቷል። የከተማው ሰው ለቆ ሲወጣ መከላከያ ወደ ውጊያው በሄደበት ሁኔታ የገባ ሌባ የማንንም እንትን ሳይል ዘርፏል። ይሄ የትግራይን ተወላጆች ቤት ለብቻ ነጥሎ ተዘረፈ ወደሚል መደምደሚያ ሊያስገባ የሚችል ሁኔታ የለም። ዘራፊዎች እኛን ላይ አይወቁም። ማንም ሊዘረፍ አይገባም ሁኔታዎች ተፈጥረዋል። እነኚህ ህጋዊና ሰላማዊ በሆነ መንገድ መፈታት አለበት። ዝርፊያ ግን የማንም የብሔረሰቡ መገለጫ ሊሆን አይገባም። የሚጠበቅ ነው። ይሄ መቀሌ ለቆ ሲወጣ ወያኔ እስረኞቹን ፈቶ ነው የለቀቃቸው። እስረኞቹ የተፈቱት ከተማውን ዝርፊያ ነው የገባት። ያልተበረበረ ሱቅ የለም ነው የሚሉት። ደውለህ እንዳረጋገጥ ነው ማለት ነው። ይሄ እንኳን ይጠበቃል። እንኳንስ እዚህ የጦርነት ቀጠና ያለ በተቻለ መጠን አስተዳደሮች ወረዳዎች ተዋቅረዋል ተዋቅረዋል። በተዋቀረው መሰረት እዚህ ሰንሰለቱን ጠብቆ እራሱን በራሱ መጠበቅ መቻል አለበት። የትግሬውም መጠበቅ አለበት፣ የአማራውም መጠበቅ አለበት። ባህላችን ያልሆነውን አካሄድ ልናነግሰው አይገባም። የሁመራ ከተማ ጊዜያዊ አስተዳደር የሰላምና ደህንነት ዘርፍ አስተባባሪ መሆናቸውን የሚናገሩት አቶ ስማቸው ደሳለኝ መከላከያ ሰራዊትና የአማራ ልዩ ኃይል ሁመራን ከተቆጣጠረ በኋላ የዘረፋ ወንጀል መቆሙን ተናግረው ዜጎች በሰላም እንዲኖሩ መንግስት ከሁሉም የጸጥታ አካላት ጋር በትብብር እየሰራ ነው ብሏል። ይሄ የተዘረፉ ቤቶች እኛ ከገባን ሰዓት ጀምሮ ህግን ማስከበር አጠቃላይ ቤቶች ኃላፊነት ወስደን የሰላም ቀጠና ሚሊሻ በመመደብ ልዩ ኃይሉ የጸጥታ አካል አጠቃላይ በመመደብ አካባቢዎች እያስጠበቅ ነን። ምናልባት አንዳንድ ችግሮች ሊኖር ይችላሉ፣ ለእኛ የማይታዩ አጠቃላይ። ግን እኛ ሀብት እንዲዘረፍ ህዝባችንም አይፈቅድም፣ መራሃችንም አይፈቅድም። ቪኦኤ በጎንደር ከተማ ከትግራይና ከአማራ ብሔር ተወላጆች ጋር ያደረገ ውይይት ሰፋ ያለ በመሆኑ ሙሉውን ዘገባ በሌላ ዝግጅት ይዤ መለሳለሁኝ። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሀዋሳም ቤንሻንጉል ጉሙዝ ክልል ያለውን የጸጥታ ችግር በመፍራት የሰብአዊ ድጋፍ ለማጓጓዝ ለሰጉ የተሽከርካሪ ባለንብረቶች ዜግነት ግዴታቸውን እንዲወጡ ጥሪ ቀረበ። በክልሉ አስር ሺ የሚጠጋ ተፈናቃይ መኖሩንና ከመንግስትም ሆነ ከረጂ ድርጅቶች ድጋፍ የተገኘ ቢሆንም አካባቢው ባለው የጸጥታ ስጋት ምክንያት ከፌዴራልም ሆነ በክልሉ ውስጥ ወደ ተለያዩ አካባቢዎች እህል ለማድረስ አለመቻሉን የቤንሻንጉል ጉሙዝ ክልል መንግስት ገልጿል። ተፈናቃዮቹ ባሉበት ከተማ የሚገኙ ነዋሪዎች ቤታቸውን ለቀው ከ15 እስከ 20 የሚደርሱ ሰዎችን በየቤታቸው እያስተናገዱ መሆኑን ገልጸው ተፈናቃዮቹ ምስጋና አቅርበዋል። አስቴር ምስጋናው ዝርዝሩን ይዛለች። በቤኒሻንጉል ጉምዝ ክልል መተከል ዞን ካሉት ስድስት ወረዳዎች ውስጥ በአምስቱ ወረዳዎች መቶ ሺህ የሚጠጉ ተፈናቃዮች በአሁኑ ሰዓት ይገኛሉ። ለእነዚህ ተፈናቃዮች የሰብአዊ ድጋፍ እርዳታ በወቅቱ ለማድረስ መቸገራቸውን ነው የክልሉ አደጋ ስጋት ኮሚሽን ኮሚሽነር አቶ ታረቄ ታሲሳ የተናገሩት። ምክንያቱን ሲገልጹ ደግሞ በአካባቢው ባለው የጸጥታ ስጋት የተሽከርካሪ ባለንብረቶች መምጣት ባለመፈለጋቸው ነው ብለዋል። ትራንስፖርተሮች እንደዚህ ጸጥታ ባለበት ቦታ ላይ አንድግም ማለትና አቅርቦቱ እያለ የትራንስፖርተሮች እንቢተኝነት አለ። ከፌዴራል ኦልሬዲ በግልጽ እየሰማን ያለ ነው። ሁለተኛ ከመጡ በኋላ ያው የፌዴራል ፖሊስ እና የመከላከያ ኃይል ናቸው የሚያጅቡት የእነሱም ፕሮግራም ጠብቆ ነው የሚያጅቡትና ለዚህ አንድ ሁለት ቀን የመቆም ነገር አለ። ይህንን እንደ እንትን አድርጎ ነው አንድም የሚሉት እና አቅርቦቱ ምንም ችግር እንደሌለ ተዘጋጅቶ ተቀምጦ እንዳለ ነው። ከብሔራዊ አደጋ ስጋት ስራ አመራር ኮሚሽንም ጋር በግልጽ የተነጋገርነው ለእርዳታ የሚከፋፈል እህልን መጫንና በረሀብ ለሚሰቃዩ ሰዎች በሰዓቱ መድረስ የኢትዮጵያዊነት አንዱ መገለጫ በመሆኑ የተሽከርካሪ ባለንብረቶች የዜግነት ግዴታቸውን እንዲወጡ ጥሪ አቅርበዋል። በዚህ ጊዜ ገንዘብ ብቻ ሳይሆን የምናገኘው ትርፍ ካልኩሌት የምናደርገው The switch that I own is the now. ይሄ ደግሞ በሃይማኖትም በኩል ከእግዚአብሔርም የሚያገኙት ነገር ስለሆነ በዚህ ጊዜ ዜጎችን ማገዝ እንዲሁም የልና ትርፍ እና ጥቅም ሊሆን ስለሚችል እርካታ ሊሆን ስለሚችል በዚህ ጊዜ ሕዝባቸውን ቢያግዙ በዚህ ባገኙት ሀብት ሕዝባቸውን ቢታደጉ ኢትዮጵያዊነታቸውን ቢገልጹ ወንድማማችነታቸውን ቢገልጹ እና ለራሳቸው እና ለሕዝባቸው ታሪክ አስመዝግቦ ቢያልፉ እንጂ መኪናቸውን አቁሞ ሕዝብ ቢያልቅ የታሪክ ተወቃሽ ስለምንሆን ይሄ በደንብ አያውቁም ብዬ አይደለም፣ ግን ያውቃሉ። በዚህ ልክ አስቦ ኢትዮጵያዊነታቸውን መንፈስ ቢገልጹ ብዬ ነው የማስተላለፈው። አቶ ታረቀኝ ያክለውም ተፈናቃዮቹ ባሉበት አካባቢ ነዋሪዎቹ የሚያደርጉትን ድጋፍ አድንቀው ይህንን በጎ ተግባር አጠናክረው እንዲቀጥሉም አሳስበዋል። አሁን በእኛ በመተከል ዞን አንድ ቦታ ብቻ አይደለም ተፈናቃይ ያለው ዲባቲ ላይም፣ ቡለል ላይ፣ ወንበራ ላይ፣ እንደዚሁም ቻግኒ ላይም ያው አማራ ክልል በአማራ ክልል በኩል ቢሆንም ብዙ ቦታ ነው ተፈናቃይ ያለው። እና አንድ ቦታ ላይ ብቻ ነው ተፈናቃይ ያለ ተብሎ የሚመጡም በጎ አድራጎትም ሰዎችም ስላሉ ይሄ ርምት መወሰድ ያለበት ነገር ነው። ጎን ለጎን ደግሞ የመልሶ ማቋቋም እነዚህ ህዝብ ረድተን የትም መድረስ ስለማንችል ወደ ቀያቸው ማስመለስ ነው አሁን ትኩረት እየተሰጠ ያለው እና እስከዛ ድረስ ግን ማህበረሰቡ በነበረው ኮንዲሽን ይህንን ህዝብ እያገዘ እንዲቆይ ነው መልዕክትምና ያስተላልፈው በቡለነ ወረዳ ተፈናቅለው የሚገኙ ግለሰብም የከተማው ነዋሪ እያደረገ ያለውን ድጋፍ አመስግነዋል። እያንዳንዱ ነዋሪ በቤቱ ከአስራ አምስት እስከ ሀያ ተፈናቃይ እያስተናገደ መሆኑንም መስክረዋል። የከተማ ህዝብ ከአቅሙ በላይ ሆነ እንጂ በደንብ እየተንከባከበ ነው። እህል አዋጥቶ አቅሙ የቻለውን እህል እንጀራ አዋጥቶ፣ አምስት አምስት እንጀራ፣ አራት አራት እንጀራ ከነው ነው የሰጠ ስንት ሰው ይሆናል? በአንድ ቤት ውስጥ ያስጠጉ ሰዎች እስከ አስራ አምስት እስከ ሀያ ሰላሳ ድረስ ያስገባሉ እና ምግባቸውንም ይሸፍናሉ? አዎ፣ ምግባቸው አራት ከዛ አምስት ቀን የሰፈሩ ሰዎች ገኛውን የፌዴራል አደጋ ስጋት ስራ አመራር ኮሚሽንን ለማግኘት በተደጋጋሚ ያደረግኩት ጥረት ለዛሬም አልተሳካም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው፣ ባህር ዳር በውዝግብ ላይ የሚገኙት የኦሮሞ ነጻነት ግንባር አመራሮች የኢትዮጵያ ብሔራዊ ምርጫ ቦርድ በቅርቡ ባስተላለፈው ውሳኔ ላይ ቅሬታ ያላቸው መሆኑን ሁለቱም ወገኖች ገለጹ። ቦርዱ በበኩሉ ጉዳዩን እያየ ያለው ሁለቱም ወገኖች ያቀረቡትን ክስ መሰረት አድርጎ እንጂ ጣልቃ ገብነት ለመፈጸም አይደለም ብሏል። ሙክታር ጀማል ዝርዝሩን ይዟል። የኦሮሞ ነጻነት ግንባር አመራር ውዝግብን ሲያይ የነበረው የኢትዮጵያ ምርጫ ቦርድ በሦስተኛ ወገን ቁጭ ብሎ ሊፈታው እና በቦርዱ የመሰብሰቢያ አዳራሽ እንዲሰበሰቡ መወሰኑን ተከትሎ የጋራ የመሰብሰቢያ ጊዜያችሁን አብራችሁ ተነጋግራችሁ ወስኑ መባሉ አግባብ አይደለም የሚሉት በእነ አቶ አራርሶ ቢቂላ በኩል የሕዝብ ግንኙነት ኃላፊ መሆናቸውን የሚናገሩት አቶ ቀጀላ መርዳሳ ናቸው። እናንተ ቀኑን ሁለታችሁም ቀኑን አሳውቁ ነው የምለው እንግዲህ እኛ ግጭት ውስጥ ነበር ምንም አይነት ሪዞልቭ እንዲሆነን ተቀራርበን ባለፉት አምስት ወራት ግንኙነታችን የተበላሽ እና የሻከረ ነበር ይሄ አይገመትም እንዴት ይሄ ቦርዱ መጀመሪያ ያለው እንዲህ ነው አሁን ያመጣው ወደዚያ ደግሞ እንዲህ ነው ምን ማለት ነው ይሄ እንደዚህ እንዴት ይገመታል ከምል ቦርዱ መጀመሪያ በአሰራጭ ና በነገረን መሰረት ጉዳዩን እንዲያከናውን እንዲፈጽም ነው እንግዲህ እኛ በራሱ እንዲወስን ማለት ነው አሁን የስብሰባውን ቀን ቦታውን እንዳለው ቀኑን መጥራቱን ነው የስብሰባውን ቀን ማሳወቁ እሱ እንዲያደርገው ያው መጀመሪያ በነገረን ማለት ነው። እንደዛ ቢሆነ የተቻለ ይኸው ምናልባት የፖለቲካ የሀሳብ አለመግባባት ከፍተኛ ጦርነት ውስጥ ያሉ በጠላትነት የሚፈራረጁ ሀገሮች ጭምር ሳይቀር መሰል ጉዳዮች ላይ የጋራ ውይይቶች ለማድረግ ልዑካን ቡድኖቻቸውን ልከው ጉዳዮች ላይ ይወያያሉ። ቁጭ ብላችሁ ለማውራትና ስለዚህ ጉዳይ ጊዜ ለመያዝ የማያስችል ደረጃ ላይ ነው ግጭታችሁ። ፕሮፓጋንዳዎች ይደረጉ ነበር እስካሁን ድረስ፣ አሁንም አልቆመ፣ ከወርዳት ማከስ ፕሮቮኬሽኑ አለ። እንደዚህ አይነት ሁኔታ ውስጥ ያው በተለምደው እንግዲህ ሁኔታውን የሚያመቻች ሌላ አካል ሳይኖር እንዲሁ በግጭት ውስጥ ያሉ ሰዎች ዝም ብለው ተጠራርተው የሚያደርጉት ጉዳይ አይደለም። ቦርዱ ይህንን የአካል እንኳን ቦርድ ማንም ሰው ይገባዋል። ነገር ውስጥ ይገባል። ሌላኛው የቅሬታ ነጥብ አድርገው ያቀረቡት የእነ አቶ ዳውድ ኢብሳ ወገን የኢትዮጵያ ምርጫ ቦርድ ወደሱ የመጣውን ቅሬታ ከፈታ በመሀላችን ያለውን ቀጣዩን ጉዳይ ለመፍታት ጣልቃ ገብነት አያስፈልገውም ነው የሚሉት። የዚህ ወገን ህዝብ ግንኙነት ኃላፊ መሆናቸውን የተናገሩት አቶ በቴ ኡርጌሳ በመጀመሪያ የተላለፈውን ውሳኔ መሪው ደረጃ ተቀብለናል። እኛም ስሜት አርዳ የነበረው በድርጅቱ ህገ ደንብና በድርጅታዊ ማዕቀፍ ውስጥ የነበረው ለመግባባት እንዲፈታ ነው። ስለዚህ የኛ መተዳደሪያ ደንብ ኤግዞስት ተደርጎ የመጨረሻ ውሳኔ ላይ ሳይደረስ ያለው የድርጅቱ መዋቅርን በጉዳዩ ላይ መፍትሄ የሚለውን ሳይሰጥ ተዘልቶ ወደ ምርጫ ቦርድ መሄዱ አግባብ አልነበረም። ይህምን ተቃውመን የተከራከር ነው። ስለዚህ በሱ ዝዞ ለመግባባቱ ድርጅቱ ማዕቀፍ እና በጠቅላላ ጉባኤ እንዲፈጣ ክታይታ ማስቀመጡን ተቀብለናል፣ እና ቢሮ ተመልሶ ሁሉም አማራት በድርጅቱ መዋቅር ውስጥ ህጎቹን ተመሳሳት መነጋገር መቻል አለበት እንጂ ለምርጫ ቦርድም ኃላፊነት ወሰን ውጭ ስለሚሆን፣ ያልተጠየቀ ዳኝነትም ስለሚሆን አልተቀበል ነው። ምንድን ነው፣ ለምሳሌ እዛ ጋ እንዲያብራሩልኝ የምፈልገው አቶ በቴ፣ በድርጅቱ አመራር መካከል ቁጭ ብሎ መነጋገር ከሌለ የምርጫ ቦርድ ጉዳዩን ቢዳኘው ምንድን ነው ችግሩ ምንድን ነው የተጣፈው ብለው የሚያምኑት ድርጅት ነው ይሄ የግለሰብ አይደለም ድርጅት እስከሆነ ድረስ በድርጅት ከደንብ መሰረት ለመዳኘት ፈቃደኛ ሳሆን የድርጅቱ ያስቀመጣቸውን የግጭት አፈታት ሂደቶች ሁሉ ዘለ ግጭት ባጋጠመ ቁጥር ወደ ምርጫ ቦርድ ለመፍትሄ የምትሮጥ ከሆነ አንደኛ የማትገዛበትን ደንብ አስልቀሃል ማለት ነው የአንተ መተዳደሪያ ደንብ ገዢነት ጥያቄ ውስጥ ይገባል። በድርጅቱ አመራሮች መካከል የተፈጠረውን ችግር ለረጅም ጊዜ ሲመለከት የነበረ መሆኑን የሚገልጸው የኢትዮጵያ ምርጫ ቦርድ አሁንም ቢሆን ባለው በተቀመጠው የጊዜ ገደብ ውስጥ መፈጸም ያለባቸውን እንዲፈጽሙ አሳስቧል። መነጋገር ባለመቻላቸው የጋራ የመሰብሰቢያ ጊዜ መወሰን አለበቻሉን አንስተው ቅሬታ ያቀረቡትን የአቶ ቀጀላ መርዳሳ ጥያቄን በተመለከተ የኢትዮጵያ ምርጫ ቦርድ ኮሚኒኬሽን አማካሪ ወይዘሮ ሶሊያና ሽመልስ ተከታዩም ብለዋል። አብሮ መቀመጥ ችግር የሚሆንባቸው ከሆነ እኛም ላይተነዋል፣ እንደዚ አይነት ችግር ሊኖር ስለሚችል፣ እንደዚ አይነት ችግር ካለ የቦርዱ ፕላትፎርም ተገኝተው ሁለቱም አንድ ላይ ቁጭ ብለው የመጀመሪያውን አትሊስት የሚቀጥለው ስቴፓችን ይሄ ነው የሚለውን ነገር ለማድረግ በእኛ በኩል ፋሲልቴት ለማድረግ ዝግጁ ነን። እነሱ እንግዲህ ያንን እንዴት ብለው ለቦርዱ እንዳቀረቡ አላውቅም፣ ደብዳቤውን አላየሁትም። ግን ቤዚካሊ ቦርዱ ፋሲልቴት ማድረግ አለበት የሚል ጥያቄ ካላቸው የማናረግበት ምን ምክንያት ያለ አይመስለኝም። ሌላኛው የነአቶ ዳውድ ኢብሳ ወገን ያነሱት በኢትዮጵያ ምርጫ ቦርድ አዳራሽ በቦርዱ አስተባባሪነት የሚደረገው ውይይት ጣልቃ ገብነት ነው የተባለው ትክክል አለመሆኑንም ነው ወይዘሮ ሶሊያና የሚናገሩት ጉዳዩን ሁለት ወገኖች አንዱ ሌላኛውን በማገድ ወደ ቦርዱ ያመጡት እንጂ ቦርዱ በራሱ ፍላጎት ጣልቃ ገብነት ፈልጎ የሄደም አይደለም ይላሉ ሶስት ነገሮች ሆነ ያሳሉ አንደኛ የቦርዱ ኢንቮልቭመንት የቦርዱ ዚ ውስጥ መግባት ኢንቫይት ያደረገው ሁለቱም ህገ ወጥ የሆነ እገዳ አድርገው ያንን እገዳ ደግሞ ቦርዱ ጋር ማምጣታቸው ነው ሁለተኛ የስነስርዓትና የዲስፕሊን ኮሚቴው መስታት አለመቻሉ እና የሚሰታ ጉዳይ የለኝም ብሎ ከኛ ከሁለት ስብሰባዎች አካሄዷል። ያንን ማድረግ አለመቻሉ ነው። ሶስተኛ፣ ሪፈር የተደረገው ወደ ፓርቲው የውስጥ የችግር አፈታት ነገር ላይ ጠቅላላ ጉባኤ ማካሄድ ማለት ነው። ስለዚህ በሶስቱም ደረጃ ብታየው እኛም ያደረግነው ነገር በውስጥ በውስጥ ፓርቲ ልዩነታቸው በፓርቲ ውስጥ ባለ ፕሮሲደር እንዲፈቱት ማድረግ ነው። እንደዛ ባይሆን ኖሮ ቦርዱ ቦርዱ ይሄኛው ነው ህጋዊ፣ ይሄኛው አይደለም ብለው ነው የሚጨርሰው ነገር ሆን ነበር ማለት ነው። ወይዘሮ ሶሊያና እንዳነሱት የትኛውም የአንድ የፖለቲካ ድርጅት አመራር ለውጥ መሆነ ውዝግብ ሲፈጠር የማጣራትና ማስተካከል የቦርዱ ኃላፊነት መሆኑንም ተናግረዋል። ሁለቱም ወገኖች በመነጋገር እና የመሃላቸውን ችግር በመፍታት ቁጭ ብለው በጋራ እስከ ጥር 30 2013 ድረስ ጠቅላላ ጉባኤ በመጥራት ለችግራቸው መፍትሄ እንዲሰጡም አሳስቧል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። በጣሊያን ሰሜን ተረንቲኖ ግዛት በከፈቱት የእንስሳት እርባታና የአይብ መደብር ታዋቂነትን ስበው የነበሩት ኢትዮጵያዊት ስደተኛ አጊቱ ጉደታ ቤታቸው ውስጥ ሞተው መገኘታቸው ተሰማ። ጣሊያን ፖሊስን ዋቢ ያደረጉ መገናኛ ብዙሀን አጊቱ በሰው እጅ ሕይወታቸው ሳይጠፋ እንዳልቀረ ተናግረዋል። በሮም የኢትዮጵያ ኤምባሲም ጉዳዩን እየተከታተለና የፖሊስን የምርመራ ውጤት እየተጠባበቀ መሆኑን አስታውቋል። ሀብታሙ ስዩም ተከታትሎታል። የዛሬ 11 ዓመት በስደት ወደ ጣሊያን የሄዱት አጌቱ ጉደታ የስደት ህይወትን ወደ ስኬት በመለወጥ ተምሳሌት የሆኑ ሴት ነበሩ። በሰሜን ጣሊያን ትሬንቲኖ በሚገኘው 11 ሄክታር መሬት ላይ 80 ያክል ፍየሎችን በማርባት የኋላ የኋላ ደግሞ ላካፕራ ፈሊዝ ወይም ደስተኛ ፍየሎች የተሰኘ የፍየል አይብ መሸጫ መደብር በመክፈት የሞቀ ንግድ መስርተው የሀገሬውና የመላው አውሮፓ መነጋገሪያ ሆኖ ነበረ። የጣሊያን ጋዜጦች ትናንት ይዘውት የወጡት ዜና ግን የሚያውቃቸውን ለድንጋጤ የዳረገ ነው። አጊቱ በቤታቸው ውስጥ ሞተው ተገኝተዋል። ከፖሊስ ጋር ግንኙነት በመፍጠር ሁኔታውን እየተከታተለ መሆኑን የሚናገረው በሮም የኢትዮጵያ ኤምባሲ የህዝብ ግንኙነት ኃላፊ የሆኑት አቶ ደሳለኝ መኮንን እስካሁን የደረሱበትን እንዲያጋራሉ። ሟቿ ነብሳቸውን ይማርና፣ ቶሎ ነው እራሳቸውን ቀይረው ከአካባቢ የኑሮና የስራ ባህል ጋር ተላምደው ውጤታ ውጤታማ የሆነ የቢዝነስ ባለቤት ነበሩ። በዚህ ነው በጣም የሚታወቁት። ለዛ ነው ሁሉም ሰው ሚያውቃቸው። በሚያሳዝን ሁኔታ እንግዲህ ትላንት ህይወታቸው አልፈዋል። እስካሁን ባለው መረጃ አብረዋቸው ይሰራ የነበረ እንደሳቸው ስደተኛ ናቹራሌ ከጋና መጣ ነው የተባለው እሱ ህይወታቸውን እንዳያስከፋ ነው ፖሊስ የሚያምነው በምርመራ ላይ ነው። ሰውየው ተይዟል። የእምነት ክህደት ቃሉን ሰጥቷል። ፖሊሶቹ ገና ነን፣ በቃ ይዘነዋል። እኛ የሚመስለን ይሄ ነው ይሄ ነው ማለት አንችልም ብለዋል። አንዳንድ ሚዲያ ያለ የእምነት ቃሉን ሲሰጥ በቃ እንዳረገው ተናግሯል ትብላለ። ኤኒዌይ፣ ዝም ብሎ በህግ የተያዘ ጉዳይ ስለሆነ እሱ ነው ብሎ መደምደም አይቻልም። ዞሮ ዞሮ ግን መረጃዎች የሚያሳዩት እሱ ሰራተኛቸው እንዳረገው ነው። የምርመራ ውጤቱን ከመጠባበቅ ወዲህ ኤምባሲው የሟች አስክሬንና ሀብትን በተመለከተ ሊያደርጋቸው ስላስባቸው ስራዎችም አቶ ደሳለኝ ይህንን ብለዋል። በዚህ ረገድ ኤምባሲው የሚሰራቸው ሁለት ነገሮችን እየሰራ ነው። አንደኛው ያው አስክሬ ናቸው በከብር በሚያርፍበት ሁኔታ ነው። ምናልባት ሰምተው ይሆናል። እንደምታውቀው በጣም ስትሪክት ሎክዳውን ላይ ነው ያለው። እሳቸው ህይወታቸው ያለፈው ኖርዝ ላይ ነው፣ ጣሊያን ኖርዝ ሳሊ ሆነ፣ ግን ጀርመንኛም ሪቱን ላይ የሚናገር ጫፍ ላይ ያለ ክልል ነው። በአካል እኛ ራሳችን ወይ ክምር ጫምባሳበር ሌሉ መምርግት እስካሁን አልደረስንም፣ ግን ባለን የስራ ግንኙነት በአሉንም ኮሚኒቲ ተወካይ ስበኩ መጠቃላይ ሂደቱ እየተከታተልን ነው። እኛም ከነገ ጀምሮ ፊስናት ዛሬ ማታ እዚያ እንገኛለን። ሁለተኛው ደግሞ ገዳያቸው በትክክል ተጣርቶ አስፈላጊ የህግ ቅጣት የሚያገኝበት ሶስተኛ ደረጃ የቢዝነስን ባለቤት ስለሆኑ ቤተሰቦቻቸው የሚገባውን ነገር የሚያገኙበት ሁኔታ ነው እየሰራን ያለነው። አቶ ደሳለኝ፣ ቀደም ባለው ጊዜ ቀለምን መሰረት ያደረገ ማስፈራሪያ ይደርሳቸው እንደነበረ ሟቿ ይናገሩ ነበረ። የተገደሉበት ምክንያት እሱ ስላለመሆኑና ስለመሆኑ ከፖሊስ ያገኛችሁት ማረጋገጫ ምንድን ነው? አሁን ይሄ ነው ለማለት አይቻልም። ግን በትክክል እንደዛ አይነት ነገር ደርሶባቸው ያውቃል። ይህም ኤምባሲ ያውቃል። አስፈላጊውን ድጋፍ የሚሰጥቷቸው ነበር። በዛ ረገድ ያ የተፈታ ይመስለናል። ይሄኛው አደረገ የተባለ ሰው ሌላ ነው የሚመስለው። ግን ዝሮ ዝሮ ሲጣራ እንዳልኩ፣ በህግ የተያዘ ጉዳይ ስለሆነ ሊገናኝ ይችል አይችል እንደሆነ በጋራ ምናየው ነው የሚሆነው። አጊቱ ጉደታ ሕይወትና ሞታቸው ትኩረትን የሳበበት ምክንያት ሀዘን ካጠላበት በአውሮፓ የስደተኞች ሕይወት ለየት ያለ ብርሃን ፈንጣቂ ስኬት ማስመዝገባቸው እንደሆነ በተደጋጋሚ ተጠቅሰዋል። ስደተኞችን በተመለከተ የተከፋፈለ አቋም ባለባት ጣሊያን የአጊቱ ታሪክ ስደተኞች እድል ቢሰጣቸው ላስጠጋቸው ማህበረሰብ የሚተርፍ አበርክቶት እንዳላቸው ደንበኛ ምሳሌ ተደርጎ የሚቆጠር ነበር። አቶ ደሳለኝ ሟች ስደተኞችን በመልካም ያስነሱ እንደነበሩ ያውሳሉ። እ በጣም ማለት ይሄ እዚህ ላይ ነው። ትልቁ ነገር በጣም ትልቅ ነበር ለማለት የሚችለው ኢትዮጵያውያን እና ትንድ ኢትዮጵያውያን ብቻ ሳይሆንስ እንዳለ አፍሪካ፣ እንዳለ ስደተኞችን በዚህ ፍጥነት ትምህርታቸውን ተምረው ሶሲዮሎጂ፣ ራሳቸውን ከቋንቋው ጋር አላምደው፣ ከአካባቢ የኑሮ እና የስራ ባህል ጋር ቶሎ ጥላምደው ይህ በአጭር ጊዜ ውጤታማ የሆነ ቢዝነስ ብራንድ የሆነ ተቋም መገንባት ትልቅ ነው። እና በዛ ነው የእሳቸውን ስም የሚታወቀው፣ በዚህ ረገድ ነው። በአጠቃላይ ለማይግራንቶቹ ሞዴል ነበሩ፣ ምሳሌ የሚሆኑ ናቸው። እና ዝም ብለው ኢትዮጵያውያን እና ተገዳ ኢትዮጵያውያኑ ብቻ ብለን ማለት ማርመን ንችልም። የነበራቸው አስተዋጽኦ በዚህ ረገድ በጣም ትልቅ ነበር። የጣሊያን ዜና አገልግሎት ዛሬ ባወጣው ዘገባ አጊቱ ጉደታ የተገደሉት ቀጥረው በሚያሰሩት የ32 ዓመቱ ጋናዊ አዳምስ ሱሊማኒ ነው ተብሎ እንደሚጠረጠር ዘግበዋል። ሱሊማኒ ድርጊቱን እንደፈጸመ ለፖሊስ ማመኑም ተገልጿል። ከግድያው በተጨማሪ ያስገድደው መድፈር ወንጀል እንደተፈጸመባቸው ዘገባው አክሏል። አጌቱ ጉደታ 42 ዓመታቸው ነበር። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ መጨረሻው የመጽሔት ክፍለ ጊዜ ዘገባ ላይ ደርሰናል። በዩናይትድ ስቴትስ ጆርጂያ ክፍለ ግዛት የሚካሄደው የማጣሪያ ምርጫ ዲሞክራቱ ተመራጭ ፕሬዚደንት ጆ ባይደን የወሳኝነት ቦታ ይኖረዋል። ማጣሪያ ምርጫ የሚካሄደው ሁለት የህግ መወሰኛ ምክር ቤት መቀመጫዎችን ለመሙላት ሲሆን የዩናይትድ ስቴትስ ምክር ቤት የኃይል ሚዛንን የሚወስን ይሆናል ሲል የአሜሪካ ድምፅ ዘጋቢ ማይክ ኦሰልቫን ከሎስ አንጀለስ ባስተላለፈው ዘገባ አውስቷል። አዳነች ፍስሀዬ ታቀርበዋለች። በጆርጂያ ክፍለ ግዛት በሚደረገው የማጣሪያ ምርጫ የቅድሚያ ምርጫ እየተካሄደ ነው። ባለፈው ህዳር ወር በዩናይትድ ስቴትስ በተካሄደው ምርጫ አንደኛው ተወዳዳሪ ከሌላው የበለጠ ድምፅ ባለማግኘታቸው በመጪው ማክሰኞ የማጣሪያ ምርጫ ይካሄዳል። ተሸኙ ፕሬዚደንት ዶናልድ ትራምፕ ሪፑብሊካውያን ተወዳዳሪዎችን በመደገፍ ዘመቻ እያካሄዱ ነው። The voters of Georgia will determine which party runs every committee, writes every piece of legislation, controls every single taxpayer dollar. የጆርጂያ መራጮች እያንዳንዱ ኮሚቴ የሚመራው፣ እያንዳንዱን ህግ የሚያወጣው፣ እያንዳንዱን የግብር ከፋይ ገንዘብ የሚቆጣጠረው ፓርቲ የትኛው እንደሚሆን ይወስናል። ሪፑብሊካዊቷ ሴኔተር ፔሪ ሎፍለር ዲሞክራቱን ተወዳዳሪ ራፋኤል ዋርኖክን ለማሸነፍ ዘመቻ እያካሄዱ ናቸው። በዲሞክራቱ ጆን ሆሶፍ እና በሪፑብሊካዊው ዴቪድ ፐርዱ መካከል የሚካሄደው ውድድርም የተቀራረበ ድምፅ እንዳለው የድምፅ መለኪያ አሃዞች ያመለክታሉ። ዲሞክራቶች በህዝብ ተወካዮች ምክር ቤት በትንሽ የሚበልጥ መቀመጫ ያላቸው ሲሆን፣ ሪፑብሊካውያን የህግ መወሰኛውን ምክር ቤት ይቆጣጠራሉ። በመጪው ማክሰኞ የሚካሄደው የማጣሪያ ምርጫ የሚዛኑን ይዘት ይቀይር ይሆናል። የፖለቲካ ተንታኝ ሸሪ በቢቼፍ ያብራራሉ። That was a gigantic victory for Democrats. And to have forced the two runoffs, even though it's a long shot for Democrats to win both seats, it's a sign that Georgia's moving the way other parts of the South may be heading toward a new coalition. ዲሞክራቶች በሚካሄደው የማጣሪያ ምርጫ ያሸንፋሉ ማለት ባይሆንም ሁለት የማጣሪያ ምርጫዎችን ለማካሄድ መገደዱ ራሱ ጆርጂያ ሌሎች የደቡብ ክፍለ ግዛቶች ወደሚመሩበት አዲስ ጥምረት እያመራች መሆኗን የሚያሳይ ምልክት ነው። በሕግ መወሰኛው ምክር ቤት የሚኖረው የመቀመጫ መጠን እኩል ከሆነ በምክትል ፕሬዚዳንትነት ቃለ መሐላ ላይ የሚፈጽሙት ካሚላ ሃሪስ በመወሰኛው ምክር ቤት የሚፈጠረውን የድምፅ አጣብቅኝ ድምፅ በመስጠት ይፈቱታል። ተመራጩ ፕሬዚደንት ጆ ባይደን ባለፈው ህዳር ወር በተካሄደው ምርጫ በጆርጂያ ክፍለ ግዛት ድል ማግኘታቸው ክፍለ ግዛቱ ሪፐብሊካውያንን የመምረጥ ልምዱን መቀልበሱን ያሳያል። በፓት ብራውን ተቋም የፖለቲካ ተንታኝ ራፋኤል ሰንሻይን And the Democrats are moving strongly with regard to shoe leather campaign, knocking on doors, even in a pandemic. ዲሞክራቶች ሁለት መቀመጫዎችን ካሸነፉ በሕግ መወሰኛው ምክር ቤት ሀምሳ ሪፐብሊካውያን እና ሀምሳ ዲሞክራቶች ይሆናሉ ማለት ነው። አዲሱ ጥምረት በከተሞችና ወጣ ብሎ በሚገኙ ቦታዎች ያሉትን አፍሪካውያን አሜሪካውያንን፣ ነጮችን፣ እስያውያንን እና ሂስፓኒኮችን የሚያቅፍ ይሆናል። ውድድሩ ግን በሚሰጠው ድምፅ ይወሰናል። ክቡራትና ክቡራን አድማጮቻችን የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ 25 አምስት ሜትር ባንድ በ1240 ኪሎ ሄርስ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ በቀጥታ የሚተላለፈውን የረቡ ምሽት ዝግጅታችንን ነው። ዝግጅቶቻችንን አሃዱ ሬዲዮ 94.3 ላይም በቀጥታ ለማግኘት ትችላላችሁ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ልትከታተሉን ትችላላችሁ። አብራችሁ እንድታመሹ በድጋሚ እንጋብዛለን። አሁን ለሁለተኛው አጋማሽ ወደ ተሰናዱ ቅንብሮች ይሆናል የምናልፈው። ሳምንታዊው የረቡዕ ዝግጅት ኢትዮጵያውያን በአሜሪካ ይሆናል። በቅርቡ ዩናይትድ ስቴትስ ውስጥ ከተካሄደው ፕሬዝደንታዊ ምርጫ ጎን የምክር ቤት አባላት ምርጫ መካሄዱ ይታወሳል። በተለይም ሪፐብሊካኖች የሚቆጣጠሩትን የመወሰኛ ምክር ቤቱን ውጤት በመቀየር አብላጫውን ወንበር ሊያገኙ ይችላሉ የተባሉት የዲሞክራቲክ ፓርቲው አባላት ሳያሸንፉ ቀርተዋል። ይሁን እንጂ ጆርጂያ ግዛት ውስጥ በተካሄደው ምርጫ የሁለቱም ፓርቲዎች ተፎካካሪዎች ለአሸናፊነት የሚያበቃ ድምፅ ማግኘት ስላልቻሉ ምርጫው በድጋሚ እንዲካሄድ ተወስኗል። መራጩ ፕሬዝደንት ጆ ባይደን የበለጠ አቅም እንዲኖራቸውና ትልሞቻቸውን ያለ ተቀናቃኝ ማስፈጸም እንዲችሉ ሁለቱንም ምክር ቤቶች ዲሞክራቶቹ ወገኖቻቸው ቢይዙላቸው ይጠቅማቸዋል። ሪፐብሊካኑም በሴኔቱ ያላቸውን የበላይነት ይዘው ለመቆየት ጆርጂያውን ምርጫ ከሆነ ሁለቱንም፣ ካልሆነ ቢያንስ አንዱን መቀመጫ ማሸነፍ አለባቸው። በዚህም የተነሳ የጆርጂያው የሴኔት ምርጫ በመላ ሀገሪቱ ትኩረት ስቦ ይገኛል። እዚህ ምርጫ ሂደትና ውጤቱ ይነካናል ብለው ያመኑ የጆርጂያ ነዋሪ ትውልደ ኢትዮጵያውያንም በልዩ ትኩረት እየተከታተሉት መሆኑን አትላንታ ነዋሪው ዶክተር ኤባ ከድር ከኢትዮጵያውያን በአሜሪካ አዘጋጅ ከደረጀ ደስታ ጋር ባደረጉት ቆይታ ገልጸዋል። እንከታተል። በሙያቸው የሕፃናት ሐኪም የሆኑት ዶክተር ኤባ ከድር ኤባ በዩናይትድ ስቴትስ ጆርጂያ ግዛት የአትላንታ ከተማ ነዋሪ ናቸው። እሳቸውም ሆኑ ሌሎች ኢትዮጵያውያን ምርጫውን እየተከታተሉበት ስላለው ሁኔታ ሲናገሩ እንዲህ ይላሉ። በጣም በሚገርም ሁኔታ ብዙ ኢትዮጵያን አት ሊስት በጆርጂያ ያሉት ኢትዮጵያን ወንድሞቻችንና እህቶቻችን እንዲሁም ከሌላ አውት ኦፍ ስቴት ያሉ ኢትዮጵያኖች በጣም ይህንን ምርጫ እየተከታተሉ ነው። አንዳንዶቹ በኢትዮጵያን ሬዲዮ ይከታተላሉ። በተለይ ዊኬንድ ላይ ባሉ የኢትዮጵያን ማጋዚኖችም አሉ፣ ሎከል የሆኑ አዝ ዌል አዝ የሶሻል ሚዲያ በፌስቡክ ዋትሳፕ፣ የሆነ ግሩፖች አሉ። ብዙ ይህንን የሚከታተሉ ኢትዮጵያኖች ወንድሞችና ኤርትራን ወንድሞች እህቶቻችን አሉ እና በጣም ኢንቮልቭድ ሆነዋል ኢቨን መምረጥ የማይችሉ ኤሊጅብል ያልሆኑት እንኳን የመምረጥ ጊዜያቸውና ችሎታቸው እስኪደርስ ድረስ አትሊስት በቮለንቴርነት በማስተማር በመማር በጣም ኢንጌጅድ ሆነዋል። ምርጫው የኢትዮጵያውያንንም ሆነ የመላውን አሜሪካውያን ትኩረት ሊያገኝ ስለቻለበት ሁኔታም ሲያስረዱ ከእያንዳንዱ የአሜሪካ ክፍለ ግዛት ሁለት ሁለት የሴኔት ምክር ቤት አባላት የሚመረጡበትን መንገድ ጭምር በማስረዳት አብራርተዋል። ከአንድ ክፍለ ግዛት በአንድ ጊዜ ለምርጫ መቅረብ የሚችለው አንድ የሴኔት እጩ ሆኖ እያለ በጆርጂያ ግን አሁን ለምን ሁለት ሴኔተሮች በተመሳሳይ ጊዜ ለውድድር ሊቀርቡ እንደቻሉም ዶክተር ኤባ እንደሚከተለው አስረድተዋል። ሁለቱ ሴኔቶች የሚላኩት በአጠቃላይ ከሃምሳ ስቴቶች መቶ ሴኔት ነው። እነዚህ ሴኔተሮች ከፍተኛ አስተዋጽኦ አላቸው። ህግ በማውጣት የፕሬዚዳንቱን ዲሲዥኖች በመቃወም በማገዝ ትልቅ አስተዋጽኦ የሚያደርጉ ባለስልጣን የፖለቲካል ሰዎች ናቸው። ኖርማሊ የነዚህ የሚመረጡት ሴነተሮች እያንዳንዳቸው የስድስት አመት ተርም አላቸው እና የሚመረጡትም ሁለቱም በአንድ ላይ ሳይሆን አሁን ጆርጃ ላይ እንዳለው በተለያየ ጊዜ ስታገርድ አድርገው ወይንም በተለያየ ጊዜ በየ አራት ዓመቱ አንደኛው ይመረጣል፣ ሌላው ደግሞ በሚቀጥለው አራት ዓመት ይመረጣል። ይሄንን ኤሌክሽን ስፔሻል ያደረገው ዘንድሮ ላይ ሁለቱም የጆርጂያ ሴኔት ካንዲዴቶች በአንድ ላይ ለውድድር ቀርበዋል ምክንያቱም ከዚህ በፊት የነበረው አንደኛው የጆርጂያ ሴነተር ሪፐብሊካኑ በትህመም ምክንያት ተርሙን ለመጨረስ ጊዜውን ስላልጨረሰ ስፔሻል ኤሌክሽን ተደርጎ የሚቀረውን ሁለት ዓመት ተርም አንደኛው ሴነት ካንዲዴት የስፔሻል ኤሌክሽን ይሆናል። የሚቀጥለው ሁለተኛው የሴነት ውድድር ደግሞ ሬጉላር የስድስት ዓመት ተርሙን የሚወዳደሩበት ሁኔታ ነው። ዶክተር ኤባ ምርጫው በሁለቱ ፓርቲ ሴነተሮች ብቻ የተወሰነ ሳይሆን በጆርጂያ ክፍለ ግዛት የተለያዩ ውሳኔዎችን የሚያሳልፉ የሌ ሌሎች ባለስልጣናት ምርጫንም የሚያካትት መሆኑንም አስታውሰዋል። በዚህ አጋጣሚ ደግሞ በነዚህ ረንኦፍ ወይም ድጋሜ ምርጫ ላይ ከሁለቱ ሴኔተሮች ሌላ በጆርጂያ ስቴት የፐብሊክ ሰርቪስ ኮሚሽን ማለትም ብዙ የኢንቫይረመንታል የኮረንቲ ፕራይ ሴት የሚያረጉ የኢንተርኔትን ሕጎች የሚያወጡና የሚከታተሉ የኮሚሽነሮች አሉ። በሱም ደግሞ ሶስተኛ ተወዳዳሪ አለ። ከሁለቱም ፓርቲዎች የሚወዳደሩ አሉ። የሴኔተሮቹ ውድድር ግን በጆርጂያ ግዛት ብቻ ሳይወሰን የመላው አሜሪካን ዕድል ለመወሰን ወሳኝ ሚና እንደሚኖረውም በመጥቀስ በአሜሪካ የፖለቲካው ማህበረሰብ ዘንድ ከፍተኛ ስፍራ እንደሚሰጠው ይናገራሉ። ዶክተር ኤባ የምርጫውም ውጤት ምን ሊያስከትል እንደሚችል ሲገልጹ ይህንን ብለዋል። አሁን ባለንበት ጊዜ ባለው ቁጥሮች ሀምሳ ሪፐብሊካን ሴኔተሮች አሉ። አርባ ስምንት ደግሞ ዴሞክራት እና ኢንዲፐንደንቶች ብዙ ጊዜ ከዴሞክራቶች ጋር አብሮ የሚመርጡ አሉ። ሁለቱ ዴሞክራቶች ካሸነፉ የሁለቱ ፓርቲ እኩል ይሆናል። ሀምሳ ዴሞክራት ሀምሳ ሪፐብሊካን ይሆናሉ። በኮንስቲቱሽናል ሎ የቫይስ ፕሬዚደንቱ ወይም ምክትል ፕሬዚደንቷ ዴሞክራቲክ ኤሌክት ሃሪስ ታይ ብሬከሩ ወይም የማሸነፉን ስለምትወስን ሴኔቱን ኮንትሮል የሚያደርገው ዴሞክራት ይሆናል ነው። ሁለቱ ሪፓብሊካኖች ወይም አንዱ ሪፓብሊካን እንኳን ቢያሸነፍ ሪፓብሊካኖች የሴኔት ቼምበሩን ኮንትሮል ማድረግ ይችላሉ እና ይሄ በጣም ትልቅ ኮንስኮንስ ወይም ውሳኔ ያለው ኤሌክሽን ነው። በተለይ ለአሁን ላለው ጀኔሬሽን ዶክተር ኤባ ከድር በምርጫው ሂደት ውስጥ ያላቸውንም የግል ተሳትፎ እና ምክንያቶቻቸውን ጭምር እንደሚከተለው ይገልጻሉ። እዚህም ሀገር ባሉ ባሉ ወለድም የዚህ ሀገር ሲቲዝን ብዙ ሀገር በመቆየቴ ብዙ እንደ ማንኛውም ሲቲዝን ያለን የተሰጠን የመምረጥ ችሎታ ስላለኝ አንድ ሲቲዝን እኔም ባለቤቴን እና እንዞቼን በእድሜቸው ይድረሱ ይመርጣሉ ግን እዚ ሌላው ደግሞ ጊዜን ተጠቅሜ ሌላዎቹ መምረጥ ያልቻሉትን ወይንም እውቀት የሌላቸውን የሀገራችንን ሰዎች ያላቸውን የፖለቲካል ችሎታና ራይት ኤክሰርሳይዝ እንዲያደርጉ እየሞከርኩ ነው። እኔ አይ አም ፓርት ኦፍ የአንድ ኮአሊሽን መንበር ነኝ ጆርጂያ ውስጥ። ይሄ ኮአሊሽን የሚባለው የኢትዮጵያና ኤርትራያን ፎር ጆርጂያ የሚል ኮአሊሽን ነው። የኢትዮጵያንና ኤርትራን ኮሚኒቲ ያጠቃልላል። ኮሚኒቲ ሴንተሮች ያጠቃልላል። የሀበሻ ቮት የሚባል ኦርጋኒዜሽን አለ። እንዲሁም የኢትዮጵያንስ በባይደን ሃሪስ በናሽናል በኩል የፕሬዚደንት ኤሌክት ባይደን እና ቫይስ ፕሬዚደንት ሃሪስን የሚያስመረጠው ግሩፕ አለ። የዩት ፕሮፌሽናሎች አሉ እና ብዙ ቫለንቲሮች ያሉበት የተጠቃለለ የሆነ ኮዋሊሽን ነው ወይንም ግሩፕ ነው። እኛ አላማችን አዘ በቫለንቲር በዙም እና በሌሎችም ስብሰባ አጋጣሚዎች እየተጠቀምን በሬዲዮም ሆነ በፕሪንት ሚዲያ እየተጠቀምን ሰውን መቀስቀስ ለማን መምረጥ እንዳለባቸው ማሳወቅ፣ መቼ ቀኑ እንደሚመረጡና ለሚመርጡበት ምክንያት ምን እንደሆነ ለማስተማርና ለመማርም እየሞከርን ነው። ዶክተር ኤባ እንደሳቸው ሁሉ ሌሎችም ኢትዮጵያውያን በዚህ ምርጫ ለምን መሳተፍ እንዳለባቸው በዝርዝር አስረድተዋል። በጆርጂያ በዚህ ዓመቱ ፕሬዝደንታዊ ምርጫ ተመራጩ ፕሬዝደንት ጆ ባይደን ያሸነፉት በ14 ሺህ ድምፅ ልዩነት መሆኑን ትኩረት እንዲሰጠው አሳስበዋል። እሳቸው እንደሚሉት በጆርጂያ መምረጥ ይችላሉ ከተባሉት 18 ሺህ ኢትዮጵያውያን መካከል ምን ያህሉ ለመምረጥ እንደተመዘገቡ ባይታወቅም በፕሬዝደንታዊ ምርጫ ወቅት በጆርጂያ ለውጥ ካመጡት 140000 መራጮች አንጻር የኢትዮጵያውያኑ ድምፅ ሊጫወተው የሚችለው ድርሻ ቀላል አለመሆኑን ገልጸዋል። አድማጮቻችን ከዶክተር ኤባ ከድር ኤባ ጋር ያደረግነው ውይይት በዚህ አላበቃም። ሙሉውን ዝግጅት በድረገጽና ማኅበራዊ ሚዲያዎቻችን መከታተል የምትችሉ መሆኑን እንገልጻለን። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ደረጀንና እንግዳውን እናመሰግናል። ለሁለተኛው አጋማሽ የተሰናዱት ቅንብሮች እነዚህ ነበሩ። አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የእስያና ደቡብ አሜሪካ አደንዛዥ እጽ አዘዋዋሪዎች ከሳሃራ በታች ያሉትን የአፍሪካ ሀገሮችን ውስን የመሰረተ ልማት አውታሮችን በመጠቀም አደንዛዥ እጾቻቸውን ያለምንም ችግር የሚያስተላልፉባቸው መንገዶች አድርገዋቸዋል ይላል የዕለቱ ርዕሰ አንቀጽ ሀተታውን ሲጀምር፣ እንደ ኤሮፓ አቆጣጠር በ2019 3 ወራት ጊዜ ውስጥ ብቻ በጊኒ ቢሳው እና በካቦ ቨርዴ ውስጥ የተያዘው የኮኬይን የአደንዛዥ እጽ ብዛት እንደ ኤሮፓ አቆጣጠር ከ2013 እስከ 2016 ካለው ጊዜ ከተያዘው ጠቅላላ ድምር በብዛት ይበልጣል ብሏል ርዕሰ አንቀጹ የዩናይትድ ስቴትስ መንግስት እያደገ የመጣውን ይህን አደጋ መከላከል የሚያስችሉ የተለያዩ የመከታተያ መሳሪያዎችና ሌሎች ቴክኖሎጂዎችን ለላይቤሪያ የደህንነትና ሕግ አስከባሪ አካላት በመለገስ እየረዳ መሆኑንም ርዕስ አንቀጹ አስታውቋል። በቅርቡ የላይቤሪያ የአደንዛጅ እጽ መቆጣጠሪያና መከላከያ ኤጀንሲ ሌዳ የአደንዛጅ እጽ አዘዋዋሪዎችን ለመዋጋት የሚረዱ የተለያዩ የደንብ ልብሶችን፣ የቦት ጫማዎችን፣ የእጅ ጓንቶችን፣ ላፕቶፖችን፣ ማተሚያና የመሳሰሉ አቅርቦቶችን የተቀበለ መሆኑንም ገልጿል። በላይቤሪያ የአሜሪካ ኤምባሲ የዓለም አቀፍ የአደንዛዥ እጽና የሕግ ማስከበር ጉዳዮች ክፍል ተጠባባቂ ዲሬክተር ስቴፈን ኤች ኪስኪ ዩናይትድ ስቴትስ መንግስት ከሌዳ ጋር ለብዙ ዓመታት አጋር በመሆን እስካሁን ቆይቷል ብለዋል። ፍሮንት ፔጅ አፍሪካ ከተባለው የላይቤሪያ ጋዜጣ ጋር በሰጡት ቃለ ምልልስ ስቴፈን ዩናይትድ ስቴትስ ከላይቤሪያ መንግስት ጋር የጀመረችውን ስራ ለወደፊቱም ልትቀጥልበት ትፈልጋለች ማለታቸውን ርዕስ አንቀጹ አመልክቷል። ኬንያ፣ ጋናና ሌሎች የአፍሪካ ሀገሮችም የአደንዛዥ ዕጽ አዘዋዋሪዎችና ከእነሱም ጋር ተያይዘው የሚፈጠሩ ችግሮችን ለማስወገድ ከዩናይትድ ስቴትስ ጋር በትብብር ይሰራሉ ብለዋል። በውጭ ጉዳይ ሚኒስቴር የቀድሞ የዓለም አቀፍ አደንዛዥ ዕጽ ዝውውርና ሕግ የማስከበር ጉዳዮች ቢሮ ረዳት ጻፊ የነበሩት ሄዘር ሜሪት በቅርቡ እንደተናገሩት ዩናይትድ ስቴትስ በአፍሪካ የአደንዛዥ ዕጽ አስተላላፊዎችን ለመዋጋት ብዙ ኢንቨስት ያደረገች ስትሆን ዲሞክራሲን ከሚያራምዱ የአፍሪካ መንግስታትም ጋር ትብብሯን የበለጠ ለማስፋት ተስፋ ታደርጋለች ብለዋል። እነዚያን የአደንዛዥ እፅ አስተላላፊ ድርጅቶችና ሌሎች መሰል ወንጀለኞችን ከሚዋጉት ጋር አብሮ መስራት የዩናይትድ ስቴትስ ፍላጎት ነው፣ ምክንያቱም የዲሞክራሲን ፈለግ የሚከተሉ የአፍሪካ አገሮች ደህንነትና ብልጽግናቸው የተጠበቀ እንዲሆን እንፈልጋለን ብለዋል ሄዘር ሜሪት። አስከትለውም የሚከተለውን ተናግረዋል። የንግድ ፍሰት እንዲኖር እንፈልጋለን። የሰዎች ለሰዎች ትብብር እንዲኖርም እንሻለን። እኛ የተሻልንና ጠንካሮች የምንሆነው በወዲያኛው በኩል ያለው አጋራችንም ሙሉ አቅም ሲኖረው ነው። አገራት በአደንዛዥ ዕፅ አዘዋዋሪ ወንጀለኛ ድርጅቶች ሲበዘበዙ እነሱን ተከትለው የሚመጡ ጥቃቶችና ሙስናዎች የመንግስታትን ሕጋዊነትና ጥንካሬ በመፈታተን ሕዝቦችን ለአደጋ ያጋልጣሉ። ርዕስ አንቀጹ በመቀጠልም የአፍሪካ መንግስታትን በመርዳት ከእነዚህ የአደንዛዥ ዕፅ አዘዋዋሪዎች ከሚያስከትሉት ችግሮች ቀድሞ መገኘት ይቻላል። ይህን ማድረግም እንደ ሙስናና ወንጀል የመሳሰሉትን ሌሎች ችግሮችንም ለመቀነስ እንደሚያስችል ዩናይትድ ስቴትስ ትገነዘባለች ብሏል። በመጨረሻም ምክትል ረዳት ጸሐፊዋ የዓለም አቀፍ አደንዛጅ ዕፅ ዝውውርና ሕግ የማስከበር ጉዳዮች በአህጉሪቱ ባሉ ኤምባሲዎቻችን አማካኝነት ከአፍሪካ መንግስታት ጋር በመተባበር የወንጀል ሕግ ተቋሞቻቸውን አቅም ለማሳደግ ይሰራል ማለታቸውን በመጥቀስ ርዕስ አንቀጹ ሐተታውን ደምድመዋል። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ ሲተላለፍ የቆየው የዕለተ ረቡዕ ምሽት ፕሮግራማችን በዚሁ ተጠናቀቀ። በምሽቱ ዋና አዘጋጅ በሰሎሞን አባተ እና በመላ ባልደረቦቻችን ስም አብራችሁን ስላመሻችሁ እያመሰገንን በዚሁ እንሰናበታለን። ያስተናገድኳችሁ ቆንጂት እታየ ነኝ። ፕሮግራማችንን የመራልን ንጉሱ ታምሬ ነው። ነገ በተለመደው በሶስት ሰዓት በሌሎች ቅንብሮች እስከምንገናኝ በሰላም ደሩ።